Y Amerika Dins Radio Tavanı. Abi <Sessizlik> በኦሮሚያ ክልል ቦረና ዞን ከሶማሌ ክልል የመጡ የልዩ ፖሊስ አባላት በሞያሌ ወረዳ ማጭቅና ጎፋ በተባሉ ስፍራዎች ትናንት ጠዋት ላይ ጥቃት ከፍተው በርካታ ሰዎች መገደላቸውን የተናገሩት ከአካባቢው ነዋሪዎች አንዱ ናቸው የተሰሙት። የሰዓቱን የዓለም ዜና ተከትሎ በሚቀርበው የዕለቱ አብይ ርዕስ ይዘረዘራል። እኛ አስራ ሁለቱ ተደራዳሪ የሀገር አቀፍ የፖለቲካ ፓርቲዎች ጠቃሚ የሆነ ጋራ የድርጊትና መርሃ ግብር በመፍጠር የግንኙነት መስመር እንዲኖረን መተማመን እንድንፈጥር የሚያስችል ስልት መንደፍና ቁልፍ በሆኑ ሀገራዊ ጉዳዮች ላይ መግባባት እንዲኖር የሚያስችል ስልት መንደፍ አስፈላጊ መሆኑን አምነን፣ የመላው ኢትዮጵያ ዲሞክራሲያዊ ፓርቲ ተወካይ አቶ ዘመኑ ሞላ ናቸው ከመንግስት ጋር የሚደራደሩ 12 ተቃዋሚ ፓርቲዎች የፈጠሩት ስብስብ ያወጣውን መግለጫ በንባብ ካሰሙበት የተወሰደ ነው። ዝርዝሩን ቆየት ብለን በመጽሔት ክፍለ ጊዜ እናቀርባለን። ቅድም ሲል የሰማ ነው ወይም ያሰማ ነው። ኦሮሚያ ቦረና ውስጥ ከተገደሉት አስር ሰዎች ሌላ፣ የፌዴራል ወንጀል ፖሊስ ምርመራ ቡድን ከ480 ሚሊዮን ብር በላይ የህዝብና የመንግሥት ንብረት ያባከኑ ተጠርጣሪዎች ፍርድ ቤት መቅረባቸው፣ የብሪታንያ መንግሥት በኢትዮጵያና በኤርትራ ለሚገኙ ዜጎቹ የጉዞ ማስጠንቀቂያ ማውጣቱ ዝርዝር ውስጥ ወይም በዜና ውስጥ የተካተቱ ናቸው። ሌሎች ዘገባዎችም አሉን። ለመጪው ትውልድ የሚሆን የስርዓተ ትምህርት ቀረጻ ስራ ረዥም ዓመት የተጓዙ የትምህርት ባለሙያ ጋር የተጀመረ ተከታታይ ወግ የመጨረሻ ክፍል በባህልና ማህበረሰብ ይቀርባል። በወቅታዊ ርዕሶች ላይ ያተኮሩ ሌሎች ዘገባዎችና ቅንብሮች እንዲሁም የስልክ አስተያየቶቻችሁን አክለን ከሐሙስ ጳጉሜን 2 2009 ዓ ም ፕሮግራማችን ጋር የምሽቱ አስተናጋጆች አሉላ ከበደና አዲሱ አበበ አቀናባሪያችን ብርሃን ኃይሉ የስርጭት መሃንዲሱ ሱሌሞኔ ኦቴዋቴስ ነው ከዋሽንግተን ዲሲ አብረናችሁ እናመሻለን በቅድሚያ ግን የሰዓቱን ዜና በኦሮሚያ ክልል ቦረና ዞን ከሶማሌ ክልል የገቡ የልዩ ፖሊስ አባላት በሞያሌ ወረዳ ማሙቅና ጎፋ በተባሉ ስፍራዎች ላይ ትናንት ጠዋት ጥቃት ከፍተው ከአስር በላይ ሰዎች ገድለዋል ሲሉ ነዋሪዎች ተናግረዋል የኦሮሚያ ክልል የኮሚኒኬሽንስ ቢሮ ኃላፊም ከሶማሌ ክልል ወደ ኦሮሚያ ክልል የገቡ ኃይሎች ጥቃት ማድረሳቸውን አረጋግጠዋል። መጽሔት ላይ ዝርዝሩ ይቀርባል። የፌዴራል ፖሊስ ወንጀል ምርመራ ቡድን ከ480 ሚሊዮን ብር በላይ የሕዝብና የመንግስት ንብረት አባክነዋል ያላቸውን ሁለት ተጠርጣሪዎች ትናንት ፍርድ ቤት አቀረበ። በሙስና ወንጀል ተጠርጥረው በፖሊስ በቁጥጥር ስር የዋሉ ሰዎች ቁጥርም ከ125 በላይ መድረሱ ተገልጠዋል። ዝርዝሩን በዕለቱ አብይ ርዕስ እንዘግብበታለን። የብሪታንያ መንግስት በኢትዮጵያና በኤርትራ ለሚገኙ ዜጎቹ የጉዞ ማስጠንቀቂያ አውጥቷል። ብሪታንያ በሁለቱ ሀገሮች ለሚገኙ ዜጎቿ ይህን አዲስ የጉዞ ማስጠንቀቂያ ያወጣቸው የዩናይትድ ስቴትስ ውጭ ጉዳይ ሚኒስቴር በቅርቡ ለአሜሪካውያን ዜጎቹ ያወጣውን ማሳሰቢያ ተከትሎ ነው። በዚህም ላይ መጽሔት ዘገባ ይኖረዋል። የኦጋዴን ብሔራዊ ነጻነት ግንባር ኦብነግ አመራር አባል የሆኑትን አብዱልሐኪም ሼክ ሙሴን በቅርቡ ለኢትዮጵያ መንግስት አሳልፎ የሰጠው ከሀገሪቱ ውስጥ የጸጥታ ስጋትን ለማስወገድ ባደረገው እንቅስቃሴ የተወሰደ ሕጋዊ እርምጃ ነው ሲል የሶማሊያ መንግስት አስታወቀ። ኦብነግ ግን እርምጃውን በድጋሚ አውግዞ ወንጀላውንም ውድቅ አድርገዋል። በሌላ በኩል ደግሞ ከዚሁ ጋር ተያይዞ የኢትዮጵያ መንግስት እስካሁን አንድ መቶ የሶማሊያ አንድ መቶ የሶማሊያ አስረኞችን ልትፈታ እንደሆነ ምንጮች መጠቆማቸው ተነግሯል። ከተለያዩ ምንጮች የደረሱን ዘገባዎች አሉ፣ ዝርዝሩን እናቀርባለን። ዩናይትድ ስቴትስ የደቡብ ሱዳንን የሰላም ጥረት ለማክሸፍ ሞክረዋል ባለቻቸው በሁለት ከፍተኛ ባለስልጣናትና እና በሌላ አንድ የቀድሞ ጦር አዛዥ ላይ የጣለችው ማዕቀብ መጥፎ አጋጣሚ ነው ስትል ደቡብ ሱዳን ቅሬታዋን ገልጣለች። ዩናይትድ ስቴትስ በደቡብ ሱዳኑ የማስታወቂያ ሚኒስትር፣ በአንድ ከፍተኛ የጦር አዛዥ እንዲሁም በአንድ የቀድሞ የጦር አዛዥ ላይ ትናንት ረቡ ነው ማዕቀቡን የጣለችው። የውጭ ጉዳይ ሚኒስቴር ቃል አቀባዩ ማይዌን ማኮል ናቸው። ይህን ለቪኦኤ ሳውስ ሱዳን ኢንፎከስ ዛሬ ሐሙስ የገለጡት። ማዕቀብ ምንም የሚረዳው ነገር የለም ያሉት ቃል አቀባዩ፣ ይልቁንስ ዩናይትድ ስቴትስ እኛ የምንሠራውን በመደገፍ እርዳታውን ብትቀጥል ነበር የሚሻለው ሲሉም ተናግረዋል። ወጣት አፍሪቃውያን በድህነት የተሻለ ኑሮ እድል በማጣትና ስልጣን ባላቸው ኃይሎችም በሚደርስባቸው በደል ሳቢያ ቦኮ ሀራምን አልሻባብንና እስላማዊ መንግስት ነኝ የሚለውን ጽንፈኛ ቡድን ከመሳሰሉ ቡድኖች ጋር ለመቀላቀል እየተገደዱ ነው ይላል የተባበሩት መንግስታት ድርጅት የልማት ፕሮግራም ያወጣው አዲስ ዘገባ። እንዲህ አይነት ዘገባ ሲወጣ ለመጀመሪያ ጊዜ ሲሆን በሁለት ዓመታት ጊዜ ውስጥ የተዘጋጀው ባለ 124 ገጹ ጥናት የተመሰረተው 495 ከሚሆኑ በጽንፈኛ ድርጅቶች ተመልምለው ከነበሩ ሰዎች ጋር በተደረጉ ቃለ ምልልሶች ላይም የተመሰረተ መሆኑ ተገልጠዋል ከጄኔቫ ሊሳሽ ላይን ያደረሰችን ዘገባ አዳነች ፍስሐዬ ይዛቀርባለች። እንዲህ አይነት ዘገባ ሲወጣ ለመጀመሪያ ጊዜ ሲሆን በሁለት ዓመታት ጊዜ ውስጥ የተዘጋጀው ባለ 124 ገጽ ጥናት የተመሰረተው 495 ከሚሆኑ በጽንፈኛ ድርጅቶች ተመልምለው ከነበሩ ሰዎች ጋር በተደረጉ ቃለ መጠይቆች ላይ ነው። እንዴት እንደተመለመሉ ስለ ግንዛቤያቸው፣ እየተባባሰ ስላለው አደጋ፣ ሊደረግ ስለሚችለው ለውጥ ይዘረዝራል። ዘገባው በገለጸው መሰረት አፍሪቃ ውስጥ ወጣቶች ወደ ጽንፈኛነት እንዲቀላቀሉ ምክንያት የሆኑት ድህነት፣ የተሻለ የኑሮ እድል ማጣት፣ ኋላቀርነትና መገለል ናቸው። የተባበሩት መንግስታት ድርጅት የልማት ፕሮግራም የአፍሪቃ ለጽንፈኛነት መጋለጥ ስር እየሰደደ ነው ሲል አስጠንቅቋል። ግማሽ የአህጉሪቱ ህዝብ ከድህነት ወለል በታች ይኖራል፣ ብዙዎቹ ወጣቶቿ በዘላቂነት በቂ የሥራ ዕድል አያገኙም በማለትም አስገንዝበዋል። ዘገባውን በማውጣት ተግባር የመሩት የተባበሩት መንግስታት ድርጅት የልማት ፕሮግራም የአፍሪቃ ክፍል አስተባባሪ መሐመድ ያህያ ለአሜሪካ ድምፅ ሬዲዮ ሲናገሩ ከጸጥታ ጉዳይ ጋር ከተያያዘው ሌላ ለችግሩ መፍትሄ ማግኘት ያስፈልጋል ብለዋል። የጸጥታ ጉዳይ የሚመለከታቸው ሰዎች ወሳኝ ሚና ይኖራቸዋል። የጸጥታ ጥበቃ ጉዳይ ወሳኝ የሚሆነው ግን ወደ ጽንፈኛ ቡድኖች የገቡት ወጣቶች በሽብር ተግባር ሲሰማሩ ነው። ወጣቶቹ ወደ ድርጅቶቹ በመግባታቸው የጸጥታ ጥበቃው ተግባር ጊዜ ያለፈበት ይሆናል። ስለሆነም ወጣቶቹ ወደ ጽንፈኝነት ከመግባታቸው በፊት መደረግ ያለበት ምንድን ነው የሚለው ጥያቄ ነው መመለስ ያለበት። በጥናቱ የተሳተፉት ወጣቶች ወደ ጽንፈኛ ቡድኖች እንዲገቡ የሚገፋፋቸው ከሃይማኖታዊ እምነት ይልቅ በኢኮኖሚ ሁኔታቸው በሚያድርባቸው ብስጭት ምክንያት መሆኑን አመላክተዋል። አፍሪካ ውስጥ ኢንተርኔት የማግኘት እድል ሰርጾ ሲገባ ደግሞ ወጣት አፍሪካውያን በአሸባሪ ድርጅቶች የመመልመላቸው ጉዳይ ሊባባስ እንደሚችል የተባበሩት መንግስታት ድርጅት የልማት ፕሮግራም የአፍሪቃ ክፍል አስተባባሪ መሐመድ ያህያ አስገንዝበዋል። በአናሳዋ የምዕራብ አፍሪቃ አገር ቶጎ ውስጥ ትናንት ረቡዕ የተቀሰቀሰ ህዝባዊ አመጽ ከ50 በላይ ከ50 ዓመታት በላይ የዘለቀው የፕሬዚዳንት ፋውሬ ናሲምቤ ንጉሳዊ አገዛዝ እንዲያከተም መጠየቁ ተሰምቷል። በቶጎ ተቃዋሚ ፓርቲዎች መሪዎች ቅስቀሳ የተካሄደውና በብዙ መቶ ሺዎች የሚቆጠር ህዝብ የተካፈለበት እንቅስቃሴ ፕሬዚዳንት ናሲምቤ ስልጣናቸው እንደ አውሮፓ አቆጣጠር በ2020 ሲጠናቀቅ ዳግም ወደ አመራር እንዳይመለሱና የፕሬዚዳንታዊ ስልጣን ዘመንም እንዲወሰን ህገ መንግሥቱ እንዲሻሻል ይጠይቃል። በመሰረቱ ቶጎ ውስጥ ፕሬዚዳንታዊ ስልጣን ዘመን በሁለት ዓመት እንዲወሰን ቀደም ብሎ እንደ አውሮፓ አቆጣጠር በ1992 ተደንግጎ የነበረውን የወቅቱ መሪ ናሲምቤ ወላጅ አባት የሆኑት ናሲምቤ ኤያዴማ ከ10 ዓመታት በፊት እንደሰረዙት ታውቋል። ባለፈው ነሐሴ ወርም ተመሳሳይ እንቅስቃሴ ተካሄዶ ሁለት ሰዎች እንደሞቱ አይዘነጋም። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። በመጨረሻም ሰሜን ኮሪያ በቅርቡ ባካሄደችው የኒውክለር ሙከራ ሳቢያ በተባበሩት መንግስታት ድርጅት የሚጣልባትን ተጨማሪ ማዕቀብ እደግፋለሁ አለ ቻይና። የቻይና የውጭ ጉዳይ ሚኒስትር ዋንጊ ዛሬ ሐሙስ በተናገሩት ቃል በኮሪያ ባህረ ገብ መሬት ያለውን አዲስ እንቅስቃሴ ግምት ውስጥ በማስገባት የተባበሩት መንግስታት ድርጅት ጸጥታ ጥበቃ ምክር ቤት ቀውሱን ለማርገብ ተጨማሪና አስፈላጊውን እርምጃ መውሰድ አለበት ነው ያሉት። ይሁንና አልዋንግ ማዕቀብና እርምጃ ከፒዮንግ ጋር ከፒዮንግ ያንግ ጋር በጠረጴዛ ዙሪያ መወያየትንም ማከል አለበት። ቻይና የሰሜን ኮሪያ ዋናዋ ዲፕሎማሲና የዲፕሎማሲና የምጣኔ ሀብት ተባባሪ ወይም ሸሪክ ሀገር መሆኗን ያስታወሱት የቻይናው ባለስልጣን ፒዮንግያንግ ላይ የሚጣል ማንኛውም ማዕቀብ ብቻውን የኮሪያውን ባህረ ገብ መሬት ውጥረት እምብዛም አይቀንሰውም ከሚሉ ወገኖች ጋር ይስማማሉ። ትናንት ረቡዕ የዩናይት ስቴትሱ ፕሬዚዳንት ዶናልድ ትራምፕ በዋይት ሀውስ ገለጣቸው ሰሜን ኮሪያ ላይ ወታደራዊ እርምጃ መውሰዱን ይደግፉ እንደው ተጠይቀው ወደፊት የምናየው ይሆናል ካሉ በኋላ ወታደራዊ እርምጃ የመጀመሪያው ምርጫ እንደማይሆንም አክለው ተናግረዋል። ቀደም ሲል ምስተር ትራምፕ ከቻይናው ፕሬዚዳንት ዢ ሺንቢንግ ጋር በቴሌፎን ተነጋግረዋል። ስለ ውይይታቸውም ሲገልጹ በጣም በጣም ፍሬያማና በግልጽ የተካሄደ ረዥም ውይይት ነበር ነው ያሉት። አድማጮች፣ ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ በዚሁ አበቃ። ክቡራንና ክቡራት አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ አማርኛው አገልግሎት የሚተላለፈውን ስርጭት ነው። የምናስተናግዳችሁ አዲሱ አበበና አሉላ ከበደንን ለምሽቱ በርከት ያሉ ቅንብሮችን ያዝ ነው። ከዚያ በፊት ግን ቆየት ብለው ከሚቀርቡ ዝግጅቶች አንዱን ለቅምሻ እንበል። ጣልያን ወዲያው እንደሄደ ትምህርት ቤት ስለሚከፈት አንድ ወንበር እንኳ ያለህ ወንበርህን አምጣና ስጥ ለተማሪ ተብሎ ከየመንደሩ ወንበር እየተሰበሰበ ሲሄድ ትዚ ላይ ብርሃነ ዛሬ ነው ተብሎ በብሪቲሽ ካውንስል ለትምህርት ሲጀመር ከጦርነቱ በኋላ ሽማግሌውም በምርኩዝ በመሪ ትምህርት ቤት እየሄደ ለመማር በጣም ጉጉት ነበር። ለመጪው ትውልድ ስርዓተ ትምህርት ቀረፃ ላይ በጀመሩት ዘመቻ የተጠመዱት ዶክተር አያሌው ገብረስላሴ ናቸው የትምህርት ዙሪያ ተከታታይ ውይይታችን እንግዳ ሙሉውን ዝግጅት በሁለተኛው አጋማሽ በባህልና ማኅበረሰብ ፕሮግራማችን እናቀርባለን። አድማጮች፣ አሁን በቀጥታ የዕለቱን አብይ ርዕስ ለአለፉት ሰባት ወራት ያህል ከገዢው ግንባር ኢህአዴግ ጋር ውይይትና ድርድር ሲያደርጉ ከቆዩት ተቃዋሚ ፓርቲዎች መካከል አስራ ሁለቱ ወደፊት ለሚደረግ ድርድር አንድ የጋራ ስብስብ መፍጠራቸውን ይፋ አድርገዋል። ስብስቡ ተቃዋሚ ፓርቲዎች በአንድነት ሆነው ጠንካራ የመንደራደሪያ ሀሳቦች ለማቅረብ የሚያስችል እንደሆነም ተገልጧል። መለስካቸው አመሃ ዝርዝሩን ይዟል። አስራ ሁለቱ ተቃዋሚ ፓርቲዎች መስርተነዋል ባሉት ስብስብ ላይ ማብራሪያ የሚሰጥ ጽሑፍ አሰራጅተዋል። ጽሑፉ እንደሚያስረዳው ተቃዋሚ ፓርቲዎቹ በሀገሪቱ የፖለቲካ ስርዓት ውስጥ ለውጥ ለማምጣት ወሳኝ ሚና መጫወት እንዳለባቸው እምነታቸው ነው። በዚህም መሰረት አሁን ያለው ስርዓት የአሰራሩን ዴሞክራሲያዊነት የሚያሰፉ አማራጭ ሀሳቦችንና የሕግ ማሻሻያዎችን በማቅረብ ከገዥው ፓርቲ ጋር እየተደራደርን እንገኛለን በማለት ፓርቲዎቹ የእስከዛሬውን አካሄዳቸውን ምንነት ትርጉም ይጠቁማሉ በጽሁፍ መግለጫቸው። ይሁንና በተቃዋሚ ፓርቲዎቹ በኩል የእስከ ዛሬውን አካሄድ የሚያሻሽልና ለተቃዋሚ ፓርቲዎች የተሻለ የመደራደሪያ አቅም ይፈጥራል ያሉትን አንድ ስብስብ አስራ ሁለት ሆነው መፍጠራቸውን ይፋ አድርገዋል። መግለጫውን በንባብ ያሰሙት የመኢዴፓ ወይንም የመላው ኢትዮጵያ ዴሞክራሲያዊ ፓርቲ ተወካይ አቶ ዘመኑ ሞላ ነበሩ። እኛ አስራ ሁለቱ ተደራዳሪ የሀገር አቀፍ የፖለቲካ ፓርቲዎች ጠቃሚ የሆነ የጋራ የድርጊትና መርሃ ግብር በመፍጠር የግንኙነትን መስመር እንዲኖረን መተማመን እንድንፈጥር የሚያስችል ስልት መንደፍና ቁልፍ በሆኑ ሀገራዊ ጉዳዮች ላይ መግባባት እንዲኖር የሚያስችል ስልት መንደፍ አስፈላጊ መሆኑን አምነንበታል። በመሆኑም አስራ ሁለቱ ሀገር አቀፍ የፖለቲካ አገር አቀፍ የተቋሚ የፖለቲካ ተደራዳሪ ፓርቲዎች የጋራ የድርድር ስነ ስርዓት መግባቢያ ሰነድ አስፈላጊ በመሆኑ ለድርድር ስነ ስርዓት ተገዢ ለመሆን የመደራደር አቅምን ለማጎልበትና የጋራ ጥንካሬን ለማምጣት የሚያስችል ሰነድ አዘጋጅተን ወደ ድርድሩ ለማግባት ተፈራርመናል። የአንድነት ለዲሞክራሲና ለፍትህ ፓርቲ መሪ አቶ ትግስቱ አወሉ የአሁኑ ስብስብ ቀደም ሲል ከነበሩት ስብስቦች የተለየ ነው ይላሉ። ከዚህ በፊት የነበሩት ቡድኖች በሚነሱ የውይይት ወይንም የድርድር አጀንዳዎች መሠረት ይሰባሰቡ እንደነበረም ያስረዳሉ። የአስራ ሁለቱ ተቃዋሚ ፓርቲዎች ስብስብ ግን መግባቢያ ሰነድ ያለውና ሰነዱም ለሚመለከተው ክፍል የገባ ነው ይላሉ። ይህ ሁሉ ሆኖ ግን የአስራ ሁለቱ ስብስብ ዋናው የሚለይበት ጉዳይ በአንድነት በሚያቀርባቸው የድርድር ሀሳቦች እንደሚሆንም ጠቁመዋል። ድርድሩ እንደምታውቁት ፕላስ ዋን ወይም ደግሞ 15 ሲደመር አንድ ነው ማለት አንዱ ያው ኢህአዴግ ስለሆነ ነው፣ 15 ተቃዋሚ ስለሆኑ ነው። ከዚህ ውስጥ አስራ ሁለቱ ናቸው። ይሄ ማለት የተደራዳሪዎቹን ሰማኒያ በመቶ ሽፋን አለው። ሰማኒያ በመቶ ሽፋን አንድ ሆኖ ሲቀርብ በድርድሩ ሊያመጣ የሚችለውን ተጽዕኖ እዚህ ላይ መገመት ቀላል ነው። 12ቱ ቀደም ብለው ተስማምተው መሄዱ ትልቅ ትልቅ ትልቅ አስተዋጽኦ። ይሄ ደግሞ የተማርነው ካለፉት በሰባት ወር ከነበረን ቆይታ ጥንካሬና ድክመቶች ነው የተማርነው። የመላው ኢትዮጵያ አንድነት ድርጅት ተወካይ አቶ ሙሉ ጌታ አበበ ደግሞ ያተኮሩት የድርድሩ የወደፊት ሂደት በአብዛኛው ይዘቱ ምን እንደሆነና ምን እንደሚመስል ነበረ። ድርድሩ ለህዝብና ለሀገር የሚበጅ ለህዝብ ጥያቄ መልስ የሚሰጥ የዲሞክራሲ ምህዳሩን የሚያሰፋ ለውጥ ሊያመጣ የሚችል ጠብ የሚል ድርድር እንዲደረግ ነው። አስራ ሁለቱ ፓርቲዎች ስብስብነት የተሰባሰብ ነው። ለህዝብም ለዲሞክራሲ ግንባታም ጠብ የሚል ነገር እንዲኖር ይሄንን ለመታገል ነው የተሰባሰብ ነው። አንድ ላይ ሆነን አስራ ሁለቱም አንድ አቅጣጫ ይዘን ወደ አገዛዝ ስርዓቱ ወይም ወደ ገዢው መደብ ፓርቲ ጥያቄያችንን ያቀረብነውን ቻሌንጅ አድርገን በመግባባትና በማሳመን ድርድር በኃይል አይደለም። ማሳመንም ያስፈልጋል። አሳማኝ ነገርም ማቅረብ ያስፈልጋል። ይህንን ይዘን ለመቅረብ ነው ይሄ ስብስብ። ከጋዜጠኞች ከቀረቡ ጥያቄዎች አንዱ እንደሚባለው ድርድሩ ሰጥቶ የመቀበል ሂደት ከሆነ ምን ሰጥታችሁ ምን አገኛችሁ የሚል ነበረ። የኢትዮጵያውያን ዴሞክራሲ ፓርቲ ኢዴፓ ተወካይ ዶክተር ጫኔ ከበደ መልስ ሰጥተዋል። ምናልባት ሰጥቶ መቀበል ከሚለውም አንጻር ገዢው ፓርቲ አንድ አጀንዳ ብቻ ነው ይዞ የቀረበው እሱም የምርጫ ሕጎችን በተመለከቱ በምርጫ ውስጥ ባሉ ሶስት አዋጆች ላይ ብቻ ነው ገዢው ፓርቲ ይሄ ጉዳይ አለኝ ብሎ የቀረበው። ከዛ ውጭ ያቀረብናቸው ግን በተቃዋሚ የፖለቲካ ፓርቲዎች በኩል ነው። በተቃዋሚ የፖለቲካ ፓርቲዎች በኩል የቀረቡት አጀንዳዎች ለማሳመን ጥረት አድርገን አጀንዳዎቹ አንገብጋቢ እንደመሆናቸው መጠን ሕዝብም በርካታ ጥያቄዎች ያቀረበባቸው መሆናቸውን አረጋግጠን ሌሎችን አዋጆች ግን እንዲቀበል አስገድደነዋል። ተቀብሎናል። ሰጥቶ መቀበል ከዚህ ነው የሚጀምረው ማለት ነው። የመግባቢያ ሰነድ ተፈራርሞ ስብስቡን የፈጠሩት ተቃዋሚ ፓርቲዎች አንድነት፣ መኢአድ፣ ኢባአፓ፣ ኢዴፓ፣ መኢብን፣ ኢዴህ፣ ቅንጅት አዲስ ትውልድ ፓርቲ፣ ኢዴአን ወህዴፓ እና መኦህዴፓ የተሰኙ ናቸው። በድርድሩ ወቅት የስብስቡ ዋና ተናጋሪዎች አቶ ሙሉጌታ አበበ፣ አቶ ትዕግስቱ አወሉና ዶክተር ጫን የከበደ መሆናቸውም ታውቋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። መለስካቸው እናመሰግናለን። ተከታዩ የመጽሔት ርዕስ ደግሞ ወደ ሶማሊያና ሶማሊና ኦሮሞ ግዛቶች አካባቢ ግጭቶች ይወስደናል። በኦሮሚያ ክልል ቦረና ዞን ከሶማሌ ክልል የመጡ የልዩ ፖሊስ አባላት በሞያሌ ወረዳ ጫሙቅና ጎፋ የተባሉ ስፍራዎች ላይ ትናንት ጠዋት ጥቃት ከፍተው ከአስር ሰዎች በላይ ገድለዋል ሲሉ ነዋሪዎች ተናገሩ። የኦሮሚያ ክልል የኮሚኒኬሽን ቢሮ ኃላፊም ከሶማሌ ክልል ኦሮሚያ ክልል ገብተው ጥቃት ማድረሳቸውን አምነዋል። የኦሮምኛ ክፍል ባልደረባችን ስራሃለኪ ያነጋገራቸው የሞያሌ ከተማ ነዋሪዎች የግጭቱን መነሻ በመግለጽ ይጀምራሉ። መነሻው ትላንት ወደ ስድስት ሰዓት አካባቢ ነበር። መጥተው የራሳቸውን የሶመሌ ባንዲራ በቅለምስ ወይም የተዳበረውን እሱን መጥቶ ወደ ጫሙቅ በእኛው ከጠር ለመጠ ባንዲራቸውን ያቆሙ ልዩ ፖሊስ ናቸው። ልዩ ፖሊስ በሶማሌ ክልል ፖሊስ ናቸው። የሶማሌ ክልል ፖሊስ ናቸው። ጫሙቅ ላይ ነው። በኦሮሚያ ክልል ጫሙቅ ነው የምትባለው። በኦሮሚያ ስር ነው የምትገኘው። ምን ሆነ? ከዛ በኋላ ባንዲራ ከተተከለ በኋላ ከዛ በኋላ የመንግስት ተካል በኦሮሚያ ስር ያሉት የመትሪ ያሉት አስተዳዳሪዎች የሁለቱ ዋላ የመቱ መከላከያ እንዲነሳ ሲባል እና ነሳ መፋንነት እነሱ ትላንትና በቃ ቀኑን ሁሉ ከስድስት ሰዓት ጀምሮ የጨፍሩ ነበር፣ በባንዲራው ውስጥ ከዚያ በኋላ ደግሞ ወደ ፍራንሳክ አካባቢ ሲደርስ ያው ተዘጋጅተናል የሚል ጥይት ተኩስ፣ ወደ አንድ አምስት ጥይት ልዩ ፖሊሶቹ የሶማሌዎች ማለት ነው። ትላንት ማታ ደግሞ ከምሽቱ ወደ አስራ አምስት ሰዓት አካባቢ ነው ተዋሰ ትኩሱ የጀመረው ከዚያ ሰዓት ተጀመረ፣ እስካሁን ድረስ ክ እየተካሄደ ነው። አሁንም የተቋረጠ ነገር የለም። ይሄ ልዩ ፖሊስ የምትለው ስመጡ በምን ነበር የመጡት? እና በመንግስት መኪና ያው የሶማሌ ክልል ፖሊስ ብሎ ከላይ ተጽፏል። ፓትሮን ነው አንድ ግቢና ያለው ከኋላ ተጭነው የደረሰ ጉዳት ነበር? አዎ ጉዳትና አለ። ከኛ ያው እስካሁን የሞተ ወደ አስራ ሁለት ነው። ብዙ ህብረተሰቡ ያው በሚችለው መንገድ የተከላከለ እንጂ ምንም ሌላ እኛ መስሪያ ቢያደገ አካል ምናምን የለን። የነሱ ድማት ደግሞ የራሱ የቻለ መንግስት ነው የክልል መንግስት ነው ያሉት፣ የነሱ ፖሊስ ነው በዛ ላይ የታወቀው ማለት ነው። ደግሞ የህብረተሰቡ ነው እንጂ ምንም ሌላ አካል ያለበት የለን። በት በራሳችን ቦታ ነው መ ሰዎች የተቆሱብን። የልዩ ፖሊስ መሆናቸውን በምንድን ነው የምታውቋቸው? ከላይ ሚሊተሪ ለብሰዋል ሚሊተሪ ሴራት ምንም እነሱ ድብቅ እናደለን። የነሱ ነገር ደግሞ መታወቂያቸውን ደግሞ ከሞቱ ሰዎች ሰዎች ትልቁ ባዙቃም አለ፣ አንዱ ደግሞ ቦምብ ነው እና ብቻ እነሱ ይጅን ያለው እንደኛ ብረተሰብ አለም እነሱ ባንዲራን ከዛ አንስተን አሁን የኦሮሚያ ባንዲራን እዛ ተከላ እሱ የኛ ባንዲራን እዛ ያለ ማለት ነው። የኦሮሚያ ክልል የኮሚኒኬሽን ቢሮ ኃላፊ አቶ አዲሱ አረጋንም ሶራ አነጋግሯል። በዛሬ ሁለት ከለሊቱ አስራ አንድ ሰዓት ገደማ ሳሙክ የሚባል ቀበሌ ከመወያሌ ከተማ ከበላይ የጸጥታ ችግር ተከስቶ ነበረ። የጸጥታ ችግሩ የተከሰተበት ከዚህ በፊት የሶማሌ ክልል መስተዳደር የኦሮሚያ ቴሪቶሪ ውስጥ ግንባታ የማካሄድ ጅምሮች ነበሩ። ያን ነገር ተነጋግረን የኦሮሚያ ክልል ጁሪስዲክሽን ስር ያለ ቦታ ስለሆነ እዛ ቦታ መሰራት የለበት የሚል ስምምነት ላይ ተደርሶ ያ ነገር ከቆመ በኋላ ዛሬ ሌሊት ላይ እዛ አካባቢ በአንድ ላይ መስቀል የታተኩ ሀይሎች የሚንቀሳቀስ ሁኔታ ነበረ ከዛ ወደ ያካሄዱት በተላለቅ መሳሪያዎች እንደሆነ ነው። በባዙቃ በመትርዬስ እና በቦምብ እንዳካሄዱ ነው። አሁንም በጎፍ አካባቢ በሚባል ቦታ ላይ ጦርነት እንዳለ ነው ህዝቡ የነገረን። በህዝቡ ርብርብ ነው እርሶም እንዳሉት የቆመው ይሄ ነገር። በኦሮሚያ ክልል ውስጥ ነው እንግዲህ እየተደረገ ያለው። የመንግስታችሁ መልስ ምንድን ነው? አቋም ምንድን ነው? የመንግስታችን አቋም ምንድን ነው? ከኢትዮጵያ ሶማሌ ጋር የነበረን የአስተዳደር ወሰን ጉዳዮችን በመነጋገር ከአሁን በፊት በአስራ ዘጠኝ ሰማንያ ሰባት በተካሄደው ህዝበ ውሳኔ መሰረት ህገ መንግስቱን መሰረት ባደረገ በተለይ ደግሞ የኢትዮጵያ ሶማሌና የኦሮሞ ህዝቦች ለዘመናት የቆየ ሰላማዊና ወንድማማቻዊ መስተጋብር በማይጎዳ መልኩ እንዲፈጡ ስምምነት ተፈራርመናል። ስምምነቱን መፈራረም ብቻ ሳይሆን በስምምነቱ መሰረትም ወደ ትግበራ የገባንበት አግባብ ነው ያለው። በዚህም መሰረት የአስተዳደር ወሰንን ጉዳይ የማካለሉ ሁኔታ ወደ መጠናቀቁ ደርሰዋል። ስለዚህ የአስተዳደር ወሰን ጉዳይ አይደለም ማለት ነው። የአስተዳደር ወሰን ጉዳይን በሰላማዊ መንገድ በመነጋገር አቶ አዲሱ አረጋ አያይዘውም በሶማሌና በኦሮሚያ ክልሎች መካከል ያሉ ግጭቶች በ1997 ዓመተ ምህረት መንግስት ባካሄደው ህዝበ ውሳኔ መሠረት እልባት ያገኛሉ፣ የህዝቡም ወንድማማችነት ይቀጥላል ብለዋል። በሌላ በኩል በኦሮሚያ ክልል ቦረና ዞን ጫሙቅና ጎፋ ደረሰ ስለተባለው የህይወትና ንብረት ጥፋት የሶማሌ ክልል ባለስልጣናት ባለስልጣናትን ለማነጋገር የተደረገው ሙከራ አልተሳካም። እንደደረሰ እናቀርባለን አድማጮች አሁን ወደ ተከታዩ ዘገባ ነው የምንሻገረው። የፌዴራል ፖሊስ ወንጀል ምርመራ ቡድን ከአራት መቶ ሰማንያ ሚሊዮን ብር በላይ ጉዳ አባክነዋል የተባሉ በህዝብና በመንግሥት ንብረት ላይ ብክነት ያደረሱ ሁለት ተጠርጣሪዎች ትናንት ፍርድ ቤት ቀርበዋል። በሙስና ወንጀል ተጠርጥረው በፖሊስ ቁጥጥር ስር የዋሉት ሰዎች ቁጥራቸው ከ125 በላይ ደርሷል። መለስካቸው አምሃ ዝርዝራለሁ። የፌዴራል ፖሊስ ወንጀል ምርመራ ቡድን ዛሬ የኢትዮጵያ ባህር ትራንስፖርትና ሎጂስቲክስ አገልግሎት ድርጅት የጅቡቲ ወደብ ቅርንጫፍ ሥራ አስኪያጅ አቶ እውነቱ ታየንና ቀደም ሲል የሞጆ ደረቅ ወደብ ዋና ዲሬክተር የነበሩትን በአሁኑ ወቅት ግን ጊዜያዊ የጅቡቲ ወደብ ቡድን መሪ አቶ ታዬ ጫላን ፍርድ ቤት አቀረባቸው። ከእነዚህ ተጠርጣሪዎች ጋር በቁጥጥር ስር የዋሉት የድርጅቱ ሰራተኞች ቁጥር ወደ ሰባት ከፍ ብሏል። በተጠረጠሩበት 487.7 ሚሊዮን ብርና 10 ሺህ ዶላር በሕዝብና በመንግሥት ላይ ጉዳት አድርሰዋል ሲል ፖሊስ ፍርድ ቤት አቅርቧቸዋል። የፌዴራል ፖሊስ ወንጀል ምርመራ ቡድን ለፌዴራል ከፍተኛ ፍርድ ቤት ተረኛ ችሎት እንዳስረዳው ተጠርጣሪዎቹ ቀደም ሲል ነሐሴ 26 ቀን 2009 ዓ ም በቁጥጥር ስር ከዋሉት ከፍተኛ የድርጅቱ ኃላፊዎችና ካልተያዙ ግብረ አበሮቻቸው ጋር በመሆን የወንጀል ድርጊት ፈጽመዋል ብሏል። ይህንን ሲዘረዝርም መንግሥት በየወሩ ለጅቡቲ ወደብ ቅርንጫፍ መስሪያ ቤት የሚመድበውን 10 ሚሊዮን ዶላር በአገባቡ አለመጠቀማቸውን በ2007ና በ2008 ዓ ም 470 ሚሊዮን ብር ክፍያ የተፈጸመበት ወደ ውጭ ታሽጎ የሚላክ የግብርናና የፋብሪካ ምርት ቃሊቲና ሞጆ መታሸግ ሲገባው ጅቡቲ እንድትታሸግ በመደረጉ የተጠቀሰው የገንዘብ ጉዳት እንዲደርስ አድርገዋል። ከዚህም የተነሳ 1500 ወጣቶችን ስራ እንዲያጡ አድርገዋል። የመንግስትን የግዢ መመሪያ በመተላለፍም 700 ሺህ ብር አላግባብ ክፍያ መፈጸማቸውንም መርማሪ ቡድኑ ለፍርድ ቤቱ አስረድቷል። ፖሊስ ለተጨማሪ የምርመራ ስራ የ14 ቀናት ጊዜ ጠይቋል። ተጠርጣሪዎቹ በበኩላቸው መርማሪ ፖሊስ የጠቀሳቸው ድርጊቶች አይመለከተንም፣ ቋሚ አድራሻና ቤተሰብ ያለን በመሆኑ ሕገ መንግሥታዊ ዋስ መብታችን እንዲከበርልን ሲሉ ፍርድ ቤቱን ጠይቀዋል። ፍርድ ቤቱ ግራ ቀኙን ከሰማ በኋላ የተጠርጣሪዎችን የዋስትና ጥያቄ ውድቅ በማድረግና በፖሊስ ከተጠየቀው የ14 ቀን ተጨማሪ የምርመራ ጊዜ 12 ቀናት በመፍቀድ ቀደም ብለው በቁጥጥር ስር ከዋሉት የድርጅቱ ኃላፊዎች ጋር የምርመራ መዝገቡ ተጠቃሎ ለመስከረም አምስት ቀን 2010 ዓ ም እንዲቀርቡ ትዕዛዝ ሰጥቷል። የፌዴራልና የአዲስ አበባ ፖሊስ ኮሚሽኖች በተናጠል በቁጥጥር ስር አውለናቸዋል ያሏቸው ከፍተኛ የመንግሥት ኃላፊዎች የባለ ሀብቶችና የተለያዩ ግለሰቦች ቁጥር ከ125 በላይ መድረሱም ታውቋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። መለስካቸውም በድጋሚ እናመሰግናለን ለተጨማሪ ዘገባው። የብሪታንያ መንግሥት በኢትዮጵያና ኤርትራ ለሚገኙ ዜጎቹ የጉዞ ማስጠንቀቂያ አውጥቷል ይላል ተከታዩ የመጽሔት ዝርዝር። ብሪታንያ በሁለቱ ሀገሮች ለሚገኙ ዜጎቿ ይህን አዲስ የጉዞ ማስጠንቀቂያ ያወጣችው የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር በቅርቡ ለአሜሪካውያን ዜጎች ያወጣውን ማሳሰቢያ ተከትሎ መሆኑንም ይጠቁማል። ሰለሙን ክፍሌ አጠር አድርጎ ያቀርበዋል። ይህ የብሪታንያ የጉዞ ማስጠንቀቂያ በቅርቡ የዩናይትድ ስቴትስ ውጭ ጉዳይ መስሪያ ቤት በኢትዮጵያ ለሚገኙ አሜሪካውያን ከሰጠው ማስጠንቀቂያ ጋር ይመሳሰላል። ሩቅ ምስራቅ ኢትዮጵያ በሐረርና ባቢሌ ከተሞች መካከል ባለው መንገድ ላይ ከአንድ ወር በፊት በሶማሌና ኦሮሞ ብሔረሰቦች መካከል ግጭት መፈጠሩ ከተዘገበ በኋላ ውጥረት ማየሉን ኋላም ወታደሮች አካባቢው መድረሳቸውን ማሳሰቢያው ያትታል። በዚያ መንገድ ላይ የሚካሄድ ጉዞ ሊስተጓጎል እንደሚችልና እንግሊዛውያን በአሁኑ ወቅት በዚያ አካባቢ ካሉ ባለሥልጣናት የሚሰጧቸውን ምክሮች በመከተል ጥንቃቄ እንዲያደርጉ አሳስቧል። ይህ የጉዞ ማስጠንቀቂያ እንግሊዛውያን በኢትዮጵያና ኤርትራ ድንበር አካባቢ ከዋናው ከአክሱምና አዲግራት መንገዶች ውጪ ከድንበሩ ዐሥር ኪሎ ሜትር እንዲርቁ ያሳስባል። እንደ ደብረ ዳሞና ይሃ ያሉ ለመንገዶቹ ቅርብ የሆኑ የቱሪስት መስህቦችን ግን ማስጠንቀቂያው አይመለከትም። በተመሳሳይ በሱዳንና ኬንያ ድንበሮች አካባቢም ዐሥር ኪሎ ሜትር ርቀው እንዲጓዙ ይህም ደቡብ ሱዳንን እንደሚጨምር አሳስቧል። ቀድሞ ፊቅ፣ ደገሃቡር፣ ጎዴና ዋርዴር በተሰኙት በኖጎብ በጃራር በሸበሌ በቆራሄና በሶማሌ ክልል ሙሉ በሙሉ ምንም አይነት ጉዞ እንዳያደርጉም መክሯል። ኢትዮጵያ ከሶማሊያና ኬንያ ጋር በምትዋሰንባቸው በአፍዴርና ሊበን ክልሎችም አንድ መቶ ኪሎ ሜትር እንዲርቁ የመከረ ሲሆን እንግሊዛውያን ወደ ጋምቤላ ክልል ኑዌር ዞን አራት ወረዳዎች ማለትም አኮቦ፣ ዋንታዎ፣ ጂካዎና ላሬ በአኟዋክ ዞን ደግሞ ወደ ጆሬ ወረዳ እንዳይሄዱም የብሪታንያ መንግሥት አሳስቧል። በየዓመቱ 20ሺ እንግሊዛውያን ኢትዮጵያን ይጎበኛሉ። እስካሁን በአብዛኞቹ ጉብኝቶች ወቅት ችግር አልታየም። እንግሊዛውያን በኢትዮጵያ ጉዟቸው ወቅት አስቸኳይ እርዳታ ማግኘት ከፈለጉ ግን በአቅራቢያቸው የሚገኘውን የብሪታንያ ኤምባሲ የቆንስላ ጽሕፈት ቤት ወይም ከፍተኛ ኮሚሽን ቢሮን እንዲጠይቁም የብሪታንያ መንግሥት ባወጣው የጉዞ ማስጠንቀቂያ አስገንዝቧል። ኤርትራን በተመለከተ የብሪታንያ መንግሥት ለዜጎቹ ያወጣው የጉዞ ማስጠንቀቂያ ደግሞ የሚከተለው ነው። ኤርትራ ውስጥ ከቦታ ቦታ መንቀሳቀስ ወይም ጉዞ ታገደ ማለት አስመራ የሚገኘው የብሪታንያ ኤምባሲ ከከተማዋ ውጪ ለሚገኙ የብሪታንያ ዜጎች የቆንሲል አገልግሎት መስጠት አይችልም ማለት ነው ይላል ማሳሰቢያው። ከኢትዮጵያ ጋር በምትዋሰንበት ድንበር ከ25 ኪሎ ሜትር ውጪ እንዳይሄዱም በሁለቱ አገሮች መካከል አሁንም ውጥረቱ አይሎ እንደሚገኝ በመግለጽ መክሯል ማስጠንቀቂያው። በተመሳሳይ እንግሊዛውያን ኤርትራ ከጅቡቲ ጋር በምትዋሰንበት ድንበር ከ25 ኪሎ ሜትር ውጪ እንዳይጓዙም አሳስቧል። በሰሜናዊ የተሰነይ ከተማና በምዕራብ ናቅፋ አቆርዳትና ባሬንቱን ጨምሮም ወደ ሱዳን ከማናቸውም አይነት ጉዞ እንዲታቀቡም መክሯል ባዕዳን ዜጎች በሙሉ አስመራ ለቀው ከመውጣታቸው በፊት የጉዞ ፈቃድ መጠየቅ አለባቸው ይህም ዲፕሎማቶችን ይጨምራል ይላል ማስጠንቀቂያው ኤርትራ ውስጥ በቅርቡ የደረሰ የሽብር ጥቃት ታሪክ ባይኖርም ወደፊት ሊደርስ አይችልም ብሎ መደምደም ግን አይቻልም ያለው ይህ የብሪታንያ መንግሥት ለዜጎቹ ያወጣው ማስጠንቀቂያ አስቸኳይ እርዳታ የሚፈልጉ በአቅራቢያቸው ያለውን ኤምበሲ የቆንሲላ ጽሕፈት ቤት ወይም ከፍተኛ ኮሚሽን ቢሮ እንዲያገኙ አስገንዝቧል። አዲሱ ብዙ ሊነሱ የሚችሉ ነገሮች እያወራህ ነበር፣ ሰዓት ግን ያለ አይመስልም። ለአንድ ነገር ግን ሰዓት አለ እዚህ ጋ ከብዙ ዜና ዘገባዎች በኋላ የሚቀርብ እረፍት እናደርጋለን በሙዚቃ ሙዚቃውም ደግሞ ወዲሁም በዓል ነውና አዲስ ዓመት አቦ እንኳን አደረሰ ባክህ እንኳን አደረሰ አዲሱ ዜማው ይናገራል እንቁጣጣሽ አድማጮች የምትከታተሉት በ19ና በ25 ሜትር ባንዶች ከዋሽንግተን ዲሲ ስቱዲዮ 14 በአማርኛ የሚተላለፈውን የአሜሪካ ድምፅ ራዲዮ ስርጭት ነው። የምናስተናግዳችሁ አሉላ ከበደና አዲሱ አበበ ነን። ሁለተኛው አጋማሽ ስርጭታችንን ጀምረናል። አሁን ለዚህ ክፍል ቀዳሚ ወዳደረግ ነው ዘገባ እንወሰዳችሁ የኦጋዴን ብሔራዊ ነፃነት ግንባር ኦብነግ አመራር አባል የሆኑን አብዲ ሐኪም ሼክ ሙሴን በቅርቡ ለኢትዮጵያ መንግስት አሳልፎ የሰጠው ከሀገሪቱ ውስጥ የጸጥታ ስጋትን ለማስወገድ ባደረገው እንቅስቃሴ የተወሰደ ህጋዊ እርምጃ ነው ሲል የሶማሊያ መንግስት አስታውቋል። ኦብነግ እርምጃውን በድጋሚ አውግዞ ውንጀላውንም ውድቅ አድርጓል። በሌላ በኩል ከዚሁ ጋር ተያይዞ የኢትዮጵያ መንግስት ቢያንስ አንድ መቶ የሶማሊያ እስረኞችን ልትፈታ እንደሆነ ምንጮች መጠቆማቸው ተነግሯል። ከተለያዩ ምንጮች የደረሱትን ዘገባዎች አሉ። ዝርዝሩን ሶሎሞን አባተ ያቀርባል። አብዲ ከሪም ሼክ ሙሴ ወይም ቀልቢ አጋ የሚባሉትን የኦጋዴን ብሔራዊ ነጻነት ግንባር ኦብነግ የሥራ አስፈጻሚ ኮሚቴ አባል የሶማሊያ መንግሥት አስሮ ለኢትዮጵያ አሳልፎ መስጠቱ ሶማሊያ ውስጥ የሰፋ ተቃውሞ አስነስቶ እንደነበር ተነግሯል። ከየአካባቢው ይነሳ የነበረው ቁጣ በማኅበራዊ መገናኛዎች ሳይቀር ተሰራጭቶ በመንግሥቱና በሶማሊያ ብሔረተኛ ፖለቲከኞች መካከል ክፍተት ፈጥሮ ታይቷል። በዚህም ምክንያት ስለ ጉዳዩ መግለጫ ከመስጠት አፈግፍጎ የቆየው የሶማሊያ መንግስት የካቢኔውን አስቸኳይ ስብሰባ ትናንት ሞቃዲሾ ላይ ጠርቶ ካካሄደ በኋላ ባወጣው መግለጫ አብዲከሪም ሼክ ሙሴን አሳልፎ የሰጠው ከኢትዮጵያ ጋር የዛሬ ሁለት ዓመት በተፈረመ ስምምነት መሠረት መሆኑን አሳውቋል። የሁለቱ መንግስታት የያኔው ስምምነት አልሻባብና ኦብነግ የሽብር ቡድኖች መሆናቸውን እና የሁለቱንም ሀገሮች ጸጥታ የሚያናጉ ስለመሆናቸውም የጋራ መግባባት ላይ መድረሳቸውን የሚደነግግ እንደሆነ መግለጫው አመልክቷል። ሞቃዲሾ ላይ ጋዜጣዊ መግለጫ የሰጡት የማስታወቂያ ሚኒስትሩ አብዲራህማን ኦማር ኦስማን የካቢኔውን ስብሰባ መግለጫ በንባብ አሰምተዋል። ግለሰቡ የሱማሊያን ጸጥታ የሚያናጉ አድራጎቶች ላይ የተሰማራና ከሽብሩ ቡድን አልሻባብ ጋር ግንኙነት ያለው የኦብነግ አባል ነው። ኢትዮጵያና ሶማሊያ የጸጥታና የምጣኔ ሀብት ትብብር ስምምነቶች ያሏቸው በመሆኑ ቀልቤ ዳጋን አሳልፎ መስጠቱ የሕግ ድጋፍ ያለው እንደሆነ ሚኒስትሩ አክለው ተናግረዋል። ስምምነቱ አልሻባብና ኦብነግን የመሳሰሉ ታጣቂ ቡድኖች ለሁለቱም ሀገሮች ጸጥታ ስጋት መሆናቸውን ያረጋግጣል። በመሆኑም ሁለቱም ሀገሮች አብረው መዋጋትና ውጊያዎቻቸውንም ማቀናጀት ይጠበቅባቸዋል። የማስታወቂያ ሚኒስትሩ አብዲራህማን ኦማር ኦስማን የካቢኔውን መግለጫ ካነበቡ በኋላ ከጋዜጠኞች ጥያቄዎችን ለማስተናገድ ፈቃደኛ ሳይሆኑ ቀርተዋል። የተጠቀሰው ስምምነት በሶማሊያ በኩል የተፈረመው ቀድሞ የጋልሙዱግ ክፍለ ሀገር ገዢ እንዲሁም የሶማሊያ የፖስታና የመገናኛዎች ሚኒስትር የፕሬዝደንታዊ ጉዳዮች ሚኒስትር ዴኤታም በነበሩትና በአሁኑ የፓርላማ አባል መሐድ መሐመድ ሳላድ ነበር። ስምምነቱን ፈርመዋል የተባሉትና ለቪኦኤ ቃላቸውን የሰጡ ሁለት የሶማሊያ ወገን ፈራሚዎች እንዲህ አይነት ስምምነት ላይ ፊርማዎቻቸውን ለማኖር የሶማሊያን ፌዴራል መንግስት አለመወከላቸውን በመጥቀስ ከኢትዮጵያ ጋር ወግኖ ኦብነግን ለመውጋትም ሆነ የአባላቱን እጅ እየያዙ ስለመስጠት ተደርሷል ከሚባለው ስምምነት ራሳቸውን አርቀዋል። ቀልቢ ዳጋ ለኢትዮጵያ ተላልፈው እንደተሰጡ ቪኦኤ ያነጋገራቸው የኦብነግ ቃል አቀባይ ሐሰን አብዱላሂ እርምጃውን አውግዘው ነበር። ሙቃዲሾን ለሶስት ዓመት የኖረ ዝም ብሎ ለኢትዮጵያ መንግስት አሳልፈው መስጠት በዓለም የተባበሩት መንግስታት ድርጅት እንደተገለጸው ይህ ደግሞ አይፈቅርም። ና ይህ በጣም አጸያፊ በሶማሊያ መንግስት በኩል ያደረጉት ድርጊት ነው። ተቀባይነት አይኖረውም። እናወግዛለን። የሶማሌን መንግስት እና ህዝቡን እንደ ድሮ ለሰላምና ለመረጋጋት፣ ለፍትህ፣ ለእኩልነት፣ ለዲሞክራሲ እናመጣለን ብሎ ነው የተመረጡት። በዛ በኩል የገቡትን ቃል አልጠበቁትም ህዝቡ ሰላም ፍትህ ከማምጣት ይልቅ አንድ ግለሰብ ሰላማዊ ግለሰብ አስረው ለኢትዮጵያ ማስረከብ እንደ ወንጀል ነው ብለን ነው የምንቀጥረው። በሌላ በኩል ደግሞ ኦብኔግን በሽብር ቡድንነት የምትፈርጀው የኢትዮጵያ መንግስት ኮሚኒኬሽንስ ጉዳዮች ሚኒስትር ዶክተር ነገሪ ሌንጮ እርምጃው በስምምነት የተፈጸመ መሆኑን ተናግረዋል። ይህ ሰው የኦብኔግ ከፍተኛ አመራር ነው። የተሰማራበት ተግባር ያው ከዚህ በፊትም ይገለጽ እንደነበረ የኦብኔግ ከፍተኛ ወታደራዊ አመራር በመሆን ሲንቀሳቀስ ስለነበረ በመንግስት በሽብት ከተፈረጁ ድርጅቶች ውስጥ አንዱ እንደሆነ ይታወቃል። ስለዚህ ምክንያቱ ከዚሁ መረዳት ይቻላል ማለት ነው። በምን መሰረት ነው ከሶማሊያ መንግስት ጋር ሰውየውን ልትቀባበሉ የቻላችሁት? ያንን እንግዲህ ያው ሀገራት ስምምነት ይኖራቸዋል። በዚያው መሰረት ነው የተፈለገው። የኢትዮጵያ መንግስትና የሶማሊያ መንግስት እስረኞችን ወይም ተፈላጊ ተጠርጣሪ ሰዎችን የመለዋወጥ ስምምነት አላቸው። ያው ከሌሎች ሀገሮችም ጋር በወንጀል የሚፈልጉትን አሳልፈው እንዲሰጥ በሚደረገው ስምምነት መሰረት ነው ባጭሩ። የሶማሊያን ካቢኔ የትናንት መግለጫ አስመልክቶ የኦብነግ ቃል አቀባይ አብዱልከድር ሐሰን ሂርሞጊ ዛሬ ለቪኦኤ በሰጡት ቃል ኦብነግ የሽብር ቡድን አለመሆኑን በብዙ የአውሮፓ የአፍሪካና የመካከለኛው ምስራቅ ሀገሮች ውስጥ ቢሮ ያለው መሆኑንና ኦብነግን ሽብርተኛ ብላ የምትጠራ ብቸኛ ሀገር ኢትዮጵያ መሆኗን አመልክተዋል። ሱብሓኑ በያን ብያንካ አይኖ ቆረይ ለባሊፍ ለገብረ መግለጫው የተጻፈው ገብሬ ብለው በጠሯቸው ባለሥልጣንና በሶማሊያ የኢትዮጵያ አምባሳደር ነው ብለው እንደሚያምኑ ቃል አቀባዩ አብዱል ቀድር ሐሰን ተናግረው፣ ውንጀላዎቹ ሁሉ መሠረት የለሽ ናቸው ብለዋል። ይህ በእንዲህ እንዳለ ሶማሊያ ቀልቢ ዳጋን ለኢትዮጵያ አሳልፋ መስጠቷን ተከትሎ ኢትዮጵያ ቢያንስ አንድ መቶ የሚሆኑ የሶማሊያ እስረኞችን ልትፈታ እንደሆነ ምንጮች ለአሶሽየትድ ፕሬስ የዜና ወኪል የጠቆሙ መሆኑን የሚገልጽ መረጃ አዲስ አበባ የሚገኘው የኤፒ ሪፖርተር ፌስቡክ ገጹ ላይ አስፍሯል። የሶማሊያ ጠቅላይ ሚኒስትር አዲስ አበባ እንደሚገኙና ከኢትዮጵያ የውጭ ጉዳይ ሚኒስትር ወርቅነህ ገበየሁ ጋርም ተገናኝተው እንደነበረ ሪፖርተሩ አክሎ ጽፏል። በሶማሊያ መንግስት ውስጥ የአብዲ ከሪም ሼክ ሙሴን ተላልፎ መሰጠት ከሚቃወሙት መካከል እንደራሴ ዘካርያ መሐመድ ሐጂ አብዲ፣ መንግስቱ አግባብ ከሆነ የሕግ አካሄድ ውጪ አንድን የሶማሊያ ዜጋ አሳልፎ የመስጠት ችሎታ ወይም ስልጣን የለውም ሲሉ አውግዘዋል። እንደራሴው የሶማሊያ ዜጋ ሲሉ ምን ማለታቸው እንደሆነ ወይም የቀልቤ ጠጋ ዜግነት ምን እንደሆነ ለጊዜው ማረጋገጥ አልቻልንም። ወደ ተከታዩ ሳምንታዊ ቅንብር እንሻገራለን። አድማጮች፣ ባህልና ማህበረሰብ። በትምህርት ምርምርና ጥናት ዓለም የአንድ ሰው እድሜ ና በትምህርት ስራ አመራር የስራ መስኮች በኢትዮጵያ የትምህርት ሚኒስቴር ሰርተዋል። ኋላም በተለያዩ አፍሪካ ሀገሮች በተባበሩት መንግስታት ድርጅት የትምህርት ጉዳዮች አማካሪነት ለረጅም ዓመታት አገልግለዋል። ዛሬ ደግሞ በጡረታ ዘመናቸው ላለፉት በርካታ ዓመታት የዕለት ተዕለት ስራቸው ባደረጉት የአንደኛና የሁለተኛ ደረጃ ትምህርት ክፍሎች የስርዓተ ትምህርት ቀረጻ ተጠምደው ይገኛሉ። ዶክተር አያሌው ገብረስላሴ ላለፉት በርካታ ዓመታት መኖሪያቸው ባደረጓት የምስራቅ ዩናይትድ ስቴትስ ቨርጂኒያ ክፍለ ግዛት የአሌክዛንድሪያ ከተማ በሚገኘው መኖሪያ ቤታቸው ጎራ ብሎ ስራቸውን የተመለከተው የባህልና ማህበረሰብ ፕሮግራም አዘጋጅና አቅራቢ አሉላቅ ወደ ዶክተር አያሌው ጋር የጀመረውን ወግ ባለፈው ሳምንት ልባት ካደረገበት ይነሳና ይቀጥላሉ። መልካም ወይት አመሰግናለሁ። ስለከረ በመደበኛ ትምህርት ቤቶች የሚሰጣችሁ የትምህርት ጥራት ምን ያህል ከፍ ያለ ቢሆን ነው! ገና አንደኛ ደረጃን ሳይጨርስ አንድ ሰው ስለ ዓለምም ስለ ትምህርትም ጥሩ የሚባል ግንዛቤ ኖሮት የሚታይ ነበረው። የድሮውን ማደንቀው፣ ከትምህርትም የተያያዙ ሰዎች፣ ሽማግሌዎች፣ አዋቂዎች አሉ። በመጽሐፍ ያነበብኳቸው አንድ በምኒልክ ጊዜ የታወቁ ገብረስላሴ እንመስሉኛል፣ ስማቸው መጽሐፍ ጽፈዋል። በልጅነታቸው ነው አሉ የሞቱት በጻፉት መጽሐፍ ላይ ብዙ የኢትዮጵያ ንግድና እንቅስቃሴ በበቅሎ ነው። ስለዚህ በቅሎ የሚሄድበት መንገድ መሰራት በስርዓት መደረግ አለበት፣ በጥናት መደረግ አለበት። ደግሞም በቅሎ የሚችለው ክብደት የተወሰነ ስለሆነ እንዳይጎዳ ምን ያህል መጫን እንዳለበት ይሄም መጠናት አለበት ብለው በምኒልክ ጊዜ ነው ያሳሰቡ። እንደዚህ ያሉ ሰዎች ነበሩ። የአካባቢ እውቀት ትልቅ ሚና እንዳለው መረዳት ይቻላል። የቀደመው ቤተ እምነት አካባቢዎች ይሰጥ የነበረው የአብምነት ቤቶ የሚሏቸው ኬስ ትምህርት ቤት አካባቢ ይሰጥ ከነበረው ትምህርት ጀምሮ ቢበልጡን በጌዝ ቋንቋ የተጻፈ ቋንቋዊ መጽሐፍ ብዙ እውቀት ክምችት እንዳለ ይነገራል። አንዳንዶቹ ናቸው ዘመን ተሻግረው ወደ አማርኛ ተተርጉሞ ምን ዋሉ በእነሱስ በኩል ምን አይነት የትምህርት ቁም ነገሮች በማንበብና

አን ለምሳሌ ከባድ ገዜ ያልሆኑ በእኔ ህይወት ላይ ብዙ ለውጥ ያመጡ ክቡራቱ ከበደ ሚካኤል ናቸው። ቅኔ ግጥማቸው፣ ታሪክና ምሳሌያቸው እሱ እሱን ነው ያነጸን። በዚያ ዘመን የተማራችሁት ትምህርት ጸሐፍት ናቸው። ደግሞም ጣሊያን ወዲያው እንደሄደ ትምህርት ቤት ስለሚከፈት አንድ ወንበር እንኳ ያለህ ወንበርህን አምጣና ስጥ ለተማሪ ተብሎ ሰየመንደሩ ወንበር እየተሰበሰበ ሲሄድ ትዝ ይለኛል። ብርሃነ ዛሬ ነው ተብሎ በብሪቲሽ ካውንስል ትምህርት ሲጀመር ከጦርነቱ በኋላ ሽማግሌውም በምርኩዝ በመሪ ትምህርት ቤት እየሄደ ለመማር በጣም ጉጉት ነበር። እና የዚህ አይነት ግንኙነት በወጣቱና በአዋቂው መካከል መግባባትን ፈጥሮ ነበር። ከነሱም ተምረናል፣ እኛም በምናውቀው አስተላልፈ ዶክተር አያሌ ከጣሊያ ወረራ በኋላ ቀደም ሲል በአካባቢ አስተሳሰብ ይራመዱ የነበሩ ትምህርት ቤቶች የትምህርት አሰጣጦች የቱን ያህል ፈጥነው ተቀየሩ? ዘመናዊ ትምህርት ከውጭ ከመጣው ከባዕዱ አስተሳሰብ ጋር ምን አይነት ተጽዕኖ አሳደረ? ስለ ጥንት ባህል እና ስለ ግዕዝ ትምህርት ብዙም የማውቀው ነገር የለም። ግዕዙንም አንዳንዱን በግድ እንዳጋጣሚ በልምድ ተማርኩት እንጂ ግን ከነዚህ ከሚጽፉት ብዙ ተምሬዋለሁ። ብዙ ጊዜ ከልጅነት ጋር ከአያያዝ ጋር ሊገናኝ ይችላል ግን በትምህርት የሚመጡ ነገሮችን ልጆችን ለተለያየ ነገር እድል እንዲኖራቸው ከማድረግ ለምሳሌ የሙዚቃ ትምህርት ሊሆን ይችላል፣ የስነ ስዕል ሊሆን ይችላል። ከዋናው ትምህርታቸው በተጓዳኝ ብዙ የተለያዩ ጥበቦችን እንዲቀስሙ ማድረግ እንደሚረዳ ይታመናል። አሁን በዚህ እርስዎ ባዘጋጅት ስርዓተ ትምህርትም ውስጥ ሆነ በእርስዎ ልምድ ውስጥ የሀገር ባህል ሙዚቃ ሊሆን ይችላል ጥበብ ነክ የሆኑ ነገሮች ከመደበኛው ትምህርት ጋር ጎን ለጎን እንዲሄዱ የሚያስቡት ነገር አለ፣ በዚህ ስርዓተ ትምህርት ውስጥ የተመለከቱት? አዎ። ብዙ የመፍጠር የመካፈል፣ የሕግ ስነ ስርዓት ከማክበር ህብረት አስፈላጊ ስለመሆኑ፣ ህብረትም አስፈላጊ የሚያደርገው ፍርድን ለማስከበር ደግሞ ፍርድ መሰረታዊ መሆኑ፣ ይህን ይህን እናደረግ ነበር። ሀሳብ አፍላቂነት ምናልባት ትምህርቱ የሚሰጥበት ሁኔታ ውስጥ ጎድሏል ከሚባሉት ውስጥ ነው። አዲስ ሀሳብ የማፍለቅን አቅም የሚረዳ ነገሮችን ከተለያየ አቅጣጫ ማለት የመፍቀድ ነገር አለ። እስኪ እንዲያውም አንድ ጊዜ ፍቀድልኝና ማውጫውን የስራ ማክበርና መውደድ ዝንባሌ ይል ኃላፊነትን መቀበል መብቃት ይል ስራ አክባሪና ወዳድ ለመሆን ስለመቻሉ ይለሃል። በርትቶ መስራት፣ ራስን በራስ እያደር ማሻሻል እና ብልጽግናን ማግኘት የሚላል ስራ መፍጠርና ለመበልፀግ ትክክለኛ ዳኝነትና ሀቀኛ ፍርድ አስፈላጊ ቅድመ ሁኔታ መሆናቸው ይላል። እዚህ ደግሞ ቂም በቀል መያዝና መወጣት ሀቀኛን ዳኝነትና የፍርድ ጠር መሆኑ ይለሃል። ላይ በሕይወታቸው ሊረዷቸው የሚችሏቸውን ነገሮች ከወዲሁ የሚቀስሙበትን ነገር ነው፣ ግን መፍጠሩና ስራው ላይ የተግባር እድና የእጅ ስራ ብዙም እኛም አልነበረን፣ የምናስተምረውም አልነበርም እንደማስበው። እኔ የሙዚቃ መጫወቻ ሙዚቃ ለመሳሪያ ማቀው አንዳንድ ጊዜ መጫወቱ ባይኖር እንኳን፣ በጥበቡ መካን ባይኖር እንኳን የማድነቅ ዝንባሌ ኪነት ነው። መንግስቱ ኃይለ ማርያም ሲመጣ ኪነት እያለ የሚያስጨፍረው እሱ ነበር። በእኛ ጊዜ አልነበር። ደግሞም ወደ ዳንስና ወደ ሙዚቃ መሄድ በእኛ ዘንድ የሚከበር ስራ አልነበረም። በእኛ ዘንድ ፈተና ማለፍ፣ ወደ ኮሌጅ መግባት፣ ወደ ሴኮንደሪ ስኩል መግባት፣ ይሄ ነው የሚታይል። ምክንያቱም ይህን ስንጨርስ ስራ እናገኛለን፣ ትልቅ እንሆናለን የሚል ስለሆነ ያን በዚያ ጊዜ ያልነበረ እድሉ ያልነበራችሁን ዛሬ አሁን በልጅ ልጆችዎ ሊሆን ይችላል የሚያዩት ጥበብን የማድነቅ የግድ ጥበቡን የመካን እንኳን ባይኖር፣ በዚህ ሀገር ትምህርት ሰዓት ውስጥ እንደሚያውቁት የጥበብ አድናቅ ለትምህርት ይሰጣል። የኛ የዘፈን ማዳመጥ ነው። ሌላው ደግሞ በተለየ ዚህ ችሎታ ያላቸው ካልሆኑ ብዙም አይገፋም። ደግሞም ነበሩ በስዕልና በምን የታወቁ ከቤተ ዘመዳቸው የወረሱ የእነሱ የእነሱን እያየን እናደንቅ ነበር። ሙዚቃ መስማት፣ የጥበብ ዘርፎችን ማድነቅ የወዱ ነበር። በሰንጎ ዘፈን፣ ሀበሻ ዘፈን እንደ ዛሬው አይደለም። ዶክተር አያሌው እንግዲህ ይሄ ምናልባትም ለሚመጣው ትውልድ ልጆችን ማነጽ የሚለውን በጣም ወደዋለሁ። መሰረታዊ ጠባይን ማስተማር፣ ስር መሰረቱን ማሳመር የቻለ የኋላውን ህይወትም በአገርም ደረጃ ትልቅ ሚና ይኖረዋል የሚሉትን ነገር ነው። ጊዜ አዎ፣ እና እኔ እነሱ ከሌሉ ደግሞ በተጨማሪ እዚህ የቤተሰብን ነገር አያያዝና ወሊድን መቆጣጠር በስነ ስራ ልጆች አለማሳደግ፣ መንግስትም ይሄንን እንዳላየ እያየ ዝም ማለት ረሃብና ልቂት እየፈጠረ ሲሄድ ምክንያቱ ምንድን ነው? እንዴት እናቆሙ የሚባል አለመሆኑ ያሳዝነኛ። ብዙ የፖፕሌሽን ጉድለት አለ። የፖፕሌሽን ትምህርት የለ። ቤተሰብ ምጣኔ፣ እሱ በጣም በጣም ከባድ ስውር ቦምብ ነው። ሀገሩ እያፈነዳ ረሃብና ችግር የሚፈጥረው ደግሞ ዛፉም ቅጠሉም አውሬውም ሁሉም እየወደመ ነው። እስቲ ገራገሩን ደግሞ እንመልከት። የልጅነት ዘመን የራሱ ገጽ አለው። በየዘመኑ በየጊዜው ገጽታው የሚለዋወጥ ይመስለኛል። የዛሬ ልጅ የሚውለው የሚያድግበት፣ የሚጫወታቸው ጨዋታዎች ሳይቀሩ ይመጣሉ። የእናንተ የልጅነት ዘመን ምን ይመስል ነበር? ማን ማንን ያስታውሳሉ? ምን ታደርጉ ነበር? ከዶክተር አያሌው ገብረስላሴ ጋር የትምህርት ወጋችን አላለቀም። አድማጮች ለቀረው መጨረሻ ጥያቄና ሙሉን በድረገጻችን ላይ የምታገኙ እናደርጋለን። አሁኑ ወደ መጨረሻው ሳምንታዊ ቅንብር ነው የምናልፈው። ሳይንስና ሕይወት አዘጋጅና አቅራቢ ሶሎሞን አባት። ስለ ሲሊከን ቫሊ ጥቂት እንነጋገር። ከአንድ ሳምንት በፊት ወደ ካሊፎርኒያይቱ ምዕራባዊ ዳርቻ የሳን ፍራንሲስኮ ቤይ አካባቢ ተጉዤ ነበር። በአንድ ሳምንት የአካባቢው ቆይታዬ ወቅት ሳንታ ክላራ ቫሌ፣ ናፓ ቫሌ እና ሶኖማ ቫሌ እንዲሁም ሌሎችን አካባቢዎችን ተዘዋውሬ ለማየት ዕድል አግኝቼ ነበር። ለዛሬ ሳንታ ክላራ ውስጥ ካሉ ኢትዮጵያውያን ወይም ትውልደ ኢትዮጵያ የመረጃ ቴክኖሎጂው ዓለም ባለሙያዎች ጋር አቆያችኋለሁ። ሳንታ ክላራ ዛሬ ዛሬ የአውራጃው ወይም የካውንቲው መጠሪያ ብቻ ሆኖ ቀረና አጠቃላዩ ክልል ሲሊኮን ቫሊ የሚል መጠሪያ ወይም ኒክኔም እንዲሉ ተሰጥቶት እርሱ እየተለመደ እርሱ እየገነነ መጣ። ስሙም ሆነ የሀገሩ በነገራችን ላይ ይህቺ ካሊፎርኒያ የሚሏት ግዛት በተለያዩ የዩናይትድ ስቴትስ ምጣኔ ሀብታዊ አብዮቶች ዘመናት ቁልፍና ፋናወጊ የሚባሉ ክንዋኔዎች የተፈጸሙባት መሆኗን ማስታወስ ይገባል። በ19ኛው መቶ ክፍለ ዘመን አጋማሽ አካባቢ የዛሬ 170 ዓመት ካሊፎርኒያ ውስጥ የወርቅ ማዕድን ይገኛል። ያኔ ታዲያ ከ300 ሺህ በላይ ወርቅ ቆፋሪና አንጣሪ ከድፍን አሜሪካና ከራቁም አካባቢዎች ወደዚያ ጎረፈና ወደ ሀገሪቱ ምጣኔ ሀብት የበዛ ወርቅ እንዲገባ አደረገ። የአሜሪካን ምጣኔ ሀብት እጅግ ተጠናክሮ እንዲያንሰራራ ሰበብ ሆነ። ይህ ሁኔታ ካሊፎርኒያ ራሷ ብዙዎቹ ስቴቶች የተጓዙበትን መንገድ ሰብራ በቀጥታ ስቴት እንድትሆን እድል ሰጥቷታል። በዚያው በ19ኛው መቶ ክፍለ ዘመን አጋማሽ ላይ በተቀጣጠለው የኢንዱስትሪ አብዮት ውስጥም የካሊፎርኒያ ቦታ ጎልቶ ይታያል። የዘመናችን የመረጃ ቴክኖሎጂ አብዮት በ20ኛው መቶ ክፍለ ዘመን ሁለተኛ አጋማሽ ውስጥ መሠረት ጥሎ እየተጠናከረ ሲመጣ የካሊፎርኒያ ከርሰ ምድር ያቀፈው ሲሊከን ማዕድን ለኮምፒውተሮችና ተያያዥ መሣሪያዎች መረጃ ማኖሪያነት የሚውለውን ቺፕ እየተባለ የሚጠራውን ግብዓት ለመሥራት አስፈላጊ ሆኖ ተገኘና በዚያው በሳንታ ክላራ ሸለቆ አካባቢ የሲሊከን ምርት ተስፋፋ። ሸለቆውም ቅጽል ስሙን ሲሊከንን ከዚያው ተጎናጸፈ። ሲሊከን ቫሊ ዛሬ በዓለም እጅግ ግዙፍ ከሚባሉ የመረጃ ቴክኖሎጂ የአገልግሎት ሰጪ ኩባንያዎችና መሣሪያዎች አምራቾች ቀዳሚዎቹ የከተሙበት መናኸሪያቸው ነው። ወደ ሲሊከን ቫሊ ከሚሳቡ የአሜሪካና የዓለም ቴክኖሎጂስቶችና ሥራ ፈጣሪዎች መካከል ኢትዮጵያውያን ቁጥራቸው ብዙ ነው። ለዛሬ ሁለቱን በአጭሩ ላስተዋውቃችሁ። ኢንጂነር ተሻገር ተስፋዬ፣ ተወልጄ ያደግኩት አዲስ አበባ ነው። ለከፍተኛ ትምህርት አሜሪካ መጥቼ አሁን እዚህ ከ20 ዓመት በላይ በኢንዱስትሪ ውስጥና በተለያዩ ኩባንያዎች ውስጥ ሰርቻለሁ። በቴክኖሎጂ በኩላ ደግሞ ኬብሮን ደጀኔን እንተዋወቅ። ኢትዮጵያ ተወልጄ ያደግኩት እዚህም ለትምህርት መጥቼ ከዛው ከትምህርት በኋላ ሲሊከን ቫሊ ስታርትፕ ከምፓኒ ለመፍጠር ወደዚህ ትመጥቻለሁ። ለመሆኑ የሲሊከን ቫሊ በጎና ክፉ የሚባሉ ገጽታዎች ምን ይሆኑ? ለምን ሲሆን ቴክኖሎጂስቶቹ ወደ ሲሊከን ቫሊ የሚሳቡት ሌላ ብዙ ስራና ንግድ የሙያዎችን መስኮች ያሉበት አካባቢ አንሶ ይሆን እንዴ? የኢንጂነር ተሻገር የ20 ዓመት ልምድ ምን ይነግረናል? አይ እንግዲህ ትምህርት ቤት ከመጨረሴ በፊት ከዓመት ሲቀርኝ የሰመር ኢንተርንሽፕ ፕሮግራም ለመስራት ሲሊኮን ቫሌ ያለ ኩባንያ ኢንተርቪው መጥቼ ስለወደዱኝ እዚህ ቀረሁ። እና ስለዚህ ባሊው ሸለቆ በላ ሸለቆ ሸለቆ ይበላል ለቴክኖሎጂ ገባህ እንደዚህ አይነት ቦታ በሌላ ዓለም ላይ የለም። ብዙ ቦታ ሞክረው ነበረ። ግን አዲስ ነገር ለመማር፣ አዲስ ነገር ለመፍጠር፣ አዲስ ነገር ለመስራት ፍላጎት ያለው ሰው በሙሉ እዚህ ስለሚመጣ ከተለያዩ ባህላትና ከተለያዩ ሀገሮች የሚመጡ ሰዎች ስላሉ ያ ስለሚስበን። ትምህርት ቤት ሲጨርስ ደግሞ ፉልታይም ያው ኩባንያ ስራ ፖዚሽን ነበራቸው እና እዛ ገብቼ መስራት ጀመርኩኝ። ሳን ማይክሮ ሲስተምስ ይባላል። ሳን ኢንጂነር ተሻገር፣ ምንድን ናቸው የሲሊኮን ቫሊ ውጣ ውረዶቹ? እንግዲህ ምን መሰለህ፣ ብዙ ነገር ትማራለህ ነው። ከአብዛኛው ነገር የተማርኩት ያው፣ እዚህ ሀገር ሲሊኮን ቫሊ ውስጥ ብዙ ሀሳብ የሚያፈልቅ ሰው አለ፣ ሰው የሚሰራ ሰው አለ። ግን በስራ ነው የምትመዘነው ምን ሰርተሃል? ምን ፈጥረሃል? ምን ውጤት አምጥተሃል? የሚለው ነገር ምክንያቱም የኤክስፔሪየንስ 20 ዓመት መስራትና ብዙ ፕሮዲውስ ካላደረክና በአምስት ዓመት ውስጥ ሰርተ ደግሞ ብዙ ካፈለክ ቶሎ የሚያፈልቀው ነው የሚመረጠው ስራ ነው ውጤት ማምረት መቻል አለብህ እና ችግሩ ምንድን ነው ጥሩና መጥፎ አለው ምክንያቱም አሁን ለምሳሌ በቅርቡ በሚዲያ ስንከታተል እዚህ በአብዛኛው ደረጃ በስራው አለም ውስጥ ያሉ ከማይኖሪቲ ግሩፕ ውስጥ የሚመጡ ሰዎች ብዙ ለምሳሌ የሉም ይባላል። ሴቶች ለምሳሌ ብዙ ኢንዱስትሪ ውስጥ የሉም ይባላል። የደሞዝ ዲፈረንስ አለ ማይኖሪቲ እና ሴት ስትሆን እና እንደዛ እንደዛ አይነት ያሉ ነገሮች ትንሽ ወደኋላ ነጭ ያልሆኑ በቀለማቸው ጥቁር፣ ሂስፓኒክ ወይንም ዣኖች እና ያ ችግር አለ እና ኢንዱስትሪ እሱን ለማስተካከል አሁን እየሞከረ ነው። ምክንያቱም የዛሬ ወር ገደማ ትልቅ ኒውስ ነበረ በዛ ምክንያት እና ኡበር የመሳሰሉ ኩባንያዎች ትላልቅ ስራቸውን ለማስተካከል የሚሞክሩባቸው ነገሮች አሉ። ግን ይኸ ነው ከሞላ ጎደል ኦፖርቹኒቲ ስላለና ሰፊ ስለሆነ እውነት ስራ ለመስራትና እውነት ፈጥሮ ኮንትሪቢዩት ለሚያደርግ ለሚፈልግ ሰው ኦፖርቹኒቲ አለ። ኬብሮን ደግሞ እጅግ ወጣትና ያለፉትን አራት ዓመታት የሲሊከን ሸለቆ ውጣ ውረዶችን ምንነት እየተማረ እየወደቀና እየተነሳ ያለ ቴክኖሎጂስት ቪዲቸር የሚባል ኩባንያ ፈጣሪና መሪ ነው። ተሻገር እንዳላቸው ብዙዎቹ ሪሶርሶች እዚህ አካባቢ ነው ያሉት፣ ከህግ ጀምሮ፣ ከኢንቨስተሮች ከባለሙያ ራሱ። እዚህ ያሉት ባለሙያዎች ሌላ ቦታ የትም አይገኙም። ብዙ ኮንሰንትሬትድ የሆነ ሀብት ባለሙያ ሀብት አለ። እና ካምፓኒ ለመፍጠር ዋናው እዚህ የቴክኖሎጂ ስራ ባለሙያ ነው። ምንም አይነት ቢልዲንግ የለን፣ ኢንፍራስትራክቸር የለን። ዋናው ኢንፍራስትራክቸራችን ባለሙያ ነው። ሰው ባለሙያ ያለበት ቦታ የት ነው ደግሞ? ባለሙያም ስል ደግሞ ደሞዝተኛ ባለሙያ አይደለም። ሪስክ መውሰድ የሚወድ ባለሙያ ያለበት ቦታ፣ ኃላፊነት እና አዲስ ነገር መስራት የሚወድ ባለሙያ ከሁሉም ዓለም ተሰብስቦ የሚመጣው እዚቹ ሀያ ኪሎ ሜትር ውስጥ ባለችው አካባቢ ነው እና እሱን ፈልጌ ነው እዚህ የመጣሁት። እና አገኘህ፣ መ ያን የፈለከው? እንግዲህ ያው ቀስ በቀስ አንድ በአንድ የጨማመርን፣ ቀስ በቀስ ሁሉንም ቲማችንን ሞልቷል። ይዤ የመጣሁት በወረቀት ፕሪቪዥናል የሚባል ፓተንት አለ። እሷን ቁጭ ዬ ሌሊት ካሌጅ ጽፌ ነበረ። እሷን ፋይል አድርጌ አንድ ወረቀት ይዤ ነው የመጣሁት እዚህ። አሁን ቪዲቸር የሚባል ኮርፖሬሽን አለኝ። ቪዲቸር ምንድን ነው ሳትሎ አልቀራችሁም መቼም ለዛሬ ለመተዋወቅ ስለ ኢንጂነር ተሻገር ተስፋዬና ስለ ወጣቱ ኢንትረፕረነር ኬብሮን ደጀኔ ይህችን ያህል ካካፈልኳችሁ፣ በመጪ ዝግጅቶች ደግሞ እነርሱንም ሌሎችንም ዘርዘር አድርገን እናገኛለን። ለዛሬ ጤና ይስጥልኝ፣ ከቪኦኤ ሳይንስና ሕይወት አጭር አጭር ያሉ ዜና አሰማለሁ። ወጣት አፍሪካውያን በድህነት የተሻለ ኑሮ ድል በማጣትና ስልጣን ባላቸው ኃይሎች በሚደርስባቸው በደል ምክንያት ቦኮ ሃራምን አልሻባብንና እስላማዊ መንግስት ነኝ የሚለውን ጽንፈኛ ቡድን ከመሳሰሉት ለመቀላቀል እየተገደዱ ነው ይላል የተባበሩት መንግስታት የልማት ፕሮግራም ያወጣው አዲስ ዘገባ። የእስራኤል ጦር አውሮፕላኖች ዛሬ ሐሙስ በአንድ የሶሪያ ወታደራዊ ይዞታ ላይ ጥቃት ማካሄዳቸውን የሶሪያ ጦር ኃይል አስታውቋል። በዚሁ ማይሳፍ በተባለች ከተማ ላይ በደረሰ ጥቃት ሁለት ወታደሮች መገደላቸውም ታውቋል። ህንድ ሙምባይ ውስጥ እንደ አውሮፓ አቆጣጠር በ1993 ለደረሰውና ከ250 በላይ ሰዎች ላለቁበት ፍንዳታ ተጠያቂ ናቸው የተባሉ ሁለት ሰዎች በሞት እንዲቀጡ አንድ የህንድ ፍርድ ቤት ዛሬ ሐሙስ በይኖባቸዋል። ሁለቱ ተከሳሾች እንዲሁም ደግሞ አንድ በዕድሜ ልክ እስራት የተቀጣ ተጠርጣሪ እንዳለም ከዜናው ላይ ተረድተናል። ለሰዓቱ ያለን ዜና በዚሁ ይጠናቀቃል። መጠቃለያው ማለት ነው። የአሜሪካ ድምፅ ራዲዮ የአማርኛው አገልግሎት በ19ና በ22 ሜትር ባንዶች በየቀኑ ከምሽቱ ሶስት ሰዓት ጀምሮ በሚያስተላልፈው ስርጭት በዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚ ላይ ያበቃ። ያስተናገድናችሁ አሉላ ከበደና አዲሱ አበበ ከአቀናባሪያችን ብርሃን ኃይሉ ከተተኪው የስርጭት መሐንዲስ እንዲሁም ከሌሎቹ የስራ ባልደረቦቻችን ጋር በዚሁ እንሰናበታለን። ነገ አርብ ከምሽቱ ሶስት ሰዓት ላይ እንመለሳለን። የአሁን የትግርኛው ስርጭት ይቀጥላል። በእኛ በኩል ሰላም፣ ደህና ደህና ደሩ